Radio. Okay, ጋዜጠኛ ደራሲና ገጣሚ ዜናነህ መኮንን ኢትዮጵያ ሬዲዮና ቴሌቪዥን ካፈራቸው አንጋፋና ስመጥር ጋዜጠኞች ውስጥ አንዱ ነው። በአሁኑ ወቅት ኑሮውን ያደረገው በአገረ እስራኤል ነው። በጤና በኩል በኩላሊት ሕክምና ተጠቅቷል። እገዛን የሚሻውም ለዚያ ነው። ወደ ሕመሙና ችሮታ ጥየቃው ከማምራቱ በፊት መነሻውን ያደረገው ከጋዜጠኝነት የሙያ ጅማሮ ነው። ማስረቀ ሚኒስቴር በተለይ ሬዲዮ ነው የጀመርኩት። በየዘጠኝ መቶ ስልሳ ስምንት ዓመተ ምህረት አካባቢ ላይ ነው ስልሳ ስምንት ስልሳ ዘጠኝ ሰባ ሰባ አንድ። ከዛ በኋላ ለሁለት ዓመት ታስሮ ያለው በእኛ ወቅት በጣም ከባድ ነበረ። ከባድ የነበረው ምንድን ነው? የፖለቲካ ትኩሳቱ ነው። የፖለቲካ ትኩሳቱ በተለይ በያፓ እና በሜሶን ዘመን ላይ የነበረው ግብ ግብ ነው እና በዛ ግብ ግብ ላይ ለመጀመሪያ ጊዜ ይመስለኛል ለረጅም ዓመት ቀበሌ፣ ከዛ በኋላ ማዕከላዊ ሶስት ወር፣ ከዛም ዓለም በቃኝ ለረጅም ጊዜ የታሰርኩትን ነኝ ማለት ይችላለሁ። ከዛ የጦርነት ጉዳይ ነበር። ለምሳሌ ሶማ የጦርነት ጊዜ በጣም አስቸጋሪ በነበረበት ጊዜ ያው ስቱዲዮ ውስጥ እያደርን ነበር እንሰራ የነበረው ነው። አለቃ ማን እንደሆነ አታውቀውም፣ ማን እንደሚያስራህ አታውቀውም፣ ማን እንደሚፈታ አታውቀውም። እና በጣም ከባድ ሁኔታ ነበር። በሌላ በኩል በማስታወቂያ ሚኒስቴር ሶስት ሀይል ነበረ ዘብቶሃል። በአንድ በኩል ለሙያ ለጋዜጠኝነት ብለህ የሚሰሩ ሰዎች አለን፣ በሌላ በኩል የካድሬነት አለ። ሁለተኛው ሶስተኛው ደግሞ እምልህ፣ ስቱዲዮውን ማይክሮፎኑን ደግሞ ተጠቅሞ እምልህ፣ የራሱን ንግዶች የሚያካሂዱበት ነበርና ና እንዲህ አይነት በጣም ከባድ ጊዜ ነበረ። የእኛ ጊዜ ማለት ነው። ዜና ነህ በራዲዮና ቴሌቪዥን ጋዜጠኝነቱ ብቻ የተወሰነ አልነበረም። ነጻነትና ከጣራው ስር የሚሉ መጽሐፍትን ለስሙ መጠሪያ ደርሷል። በግጥም ስራዎቹም በርካታ ስንኞችን ቋጥሯል። ብዙ ጊዜ በቴሌቪዥንና በሬዲዮ እንዳሉት ብለዋል፣ ነው የምትለው የሰው ነው ያንተ አይደለም። መጽሐፎች በምትጽፍበት ጊዜ አንደኛ ፍላጎትም ስላለኝ ነው። ላበረከት የሚችላቸው ነገሮች አሉ በንቢል ነው እና ብያለሁ የምትላቸው የራሱቹ ስራ ነው። ነጻነት ለምሳሌ ሂስቶሪካል ነው ታሪካዊ ልቦለድ ነው። በአምስት አመቱ የጣሊያን ጦርነት ያንን በማደርግበት ጊዜ በታሪክነቱ ብቻ ሳይሆን በዛ ዘመን የነበሩት ቋንቋዎች፣ ስነ ልቦናዎቹ፣ ሶሲዮሎጂክ ማህበራዊ ህይወቶቹ ምን እንደሚመስሉም ለማሳየት ነው የመጀመሪያው ማለት ነው። ሁለተኛው ከጣራ ስር ነው። ከጣራው ስር ሜትሮፖልን ይዤ የከተማ የአዲስ አበባ ህይወት ምን እንደሚመስል ነው። የመጀመሪያውን ዶክተር ሀይሌውን ለሚካኤል የባህል ሚኒስቴር ሚኒስትር የነበሩ እና ከዛም ብሔረሰብ የነበሩ ነበር የገመገሙት። ሁለተኛው ፕሮፌሰር ታደሰ ታምራት ሂስቶሪካል ዲፓርትመንት የታሪክ ዲፓርትመንት ሄድ የነበሩ ናቸው እና የገረመ ነበር እንደ ልጄ እንደው ይህን ሁሉ ነገር ሳናውቀው ነው እንደ ኖር ነው ያሉበት ጊዜ ትዝ ይለኛል። ሶስተኛው በዚህ በግጥም ላይ የማተኮር ሁኔታ ነው። ግጥም በጣም ደስ ይለኛል። ለምሳሌ አንዳንዶቹ በነፃነትም ላይ በጣራው ስርም ላይ እንትን ያልኩት አለ ከርሞ ከርሞ ተመለሰ ውሶ ደረሰ ደኑም ናፈቀው መሰል ወንድ ወንዱን ለመምረጥ ሲል የሚል ነገር አለ። ከጣራው ስር ደግሞ የዚህ የማህበራዊ ህይወት እኛ አንዳችን ለመኖር አንዳችን መጥፋት ነው የሚሉት እና ያሳየሁባቸው ምልክቶች አሉ ውጭ ወጥቼ በረከተ ራእይንን ግጥም በአንድ ካሴት ስብስብ እስካወጣ ደረጃ ድረስ እና ጻፍኩት። ፍላጎቱም ስላለኝ ከእኔ በፊት የነበሩት አዲስ ዓለማየሁ ሩም የሆነ ጸሐፊ የነበሩት በዓሉ ግርማ ነበሩት፣ ሌሎቹም ሌሎቹም አሉና ና ከዛ ከዛ አንጻር ነ በውስጥ ውስጥ ፍላጎት ስላለ ፍላጎቱ አለኝ። በዚህ ምክንያት ዜናነህ የኢትዮጵያን ምድር ለቆ ወደ ሀገር እስራኤል እንደምን እንደገባና ኑሮውንም እንዴት እንደሚገፋ አንስቷል። እንግዲህ የዛሬ ሰላሳ አመት ነው ወያኔ እንደገባና ደርግ እንደወደቀ አካባቢ ላይ ነው ከኢትዮጵያ ከሀገሬ የወጣሁት። በጣም ከባድ ሁኔታ ነበር። በለውጡ እዚህ ከመጣው በኋላ እስራኤል ውስጥ ሲኒማ ድሬክቲንግ ነው ያጠናሁት፣ እና ዶክመንታሪና ፊቸር ፊልም ማለት ነው። በዛ በሁለተኛ ኖርዌይ ሊደርሺፕ የአመራር ጉዳይ ምክንያቱም ብዙ ጊዜ የሊደርሺፕ ችግር ስላለ ነው። እዚህ ከመጣው በኋላ ሀያ አራት ሰዓት ሬዲዮ ጣቢያ ነበረን። በተለይ እስራኤል ውስጥ ብልሄ መጀመሪያ ለሁሉም ሰው ተመስገን ሆነ የሚል ነው እና የዘረኝነት እንደሚኖር ግን በጣም አተኩሮ ይመክራቸው ነበር። ዛሬ እውነት ነው የሆነው። በሌላ በኩል ራሳቸውን እንዲያውቁ ማንነታቸውን እንዳይረሱ የሚል ነው። ከዛ በኋላ ለዶች ቬለ የመካከለኛው ምስራቅ በተለይ በፓለስቲኒያ እና በእስራኤል መካከል ኮርስፖንደንስ ነው ያደርጉት። ይሄ በመሆንበት ጊዜ በጣም ፈታኝ ነው። በውስጡ ነው የምትኖረው። እኔ ስመጣ ትዝ ይለኛል ቀዝቃዛው ጦርነት ደክሞ ወድቆ የጀርመን ግንብ ፈርሶ የራሽያም ሁኔታዎች እና በራቢን የኦስሎ ስምምነት የሚባል ነገር በፍልስጤሞች እና በእስራኤሎች መካከል የፈጠረን እና በጣም ብልህ አስከፊ ፍንዳታዎች ሁሉ ይካሄዱበት የነበረ ሁኔታዎች ናቸው እና በዚህ ሁኔታ ነው። በጣም ፈታኝ ነው፣ በጣም ፈታኝ ነው። በሌላ በኩል በዚህ መከራዎች ውስጥ የእስራኤሎችን ስልጣኔ የትመለከታለህ ብዙ ብዙ ነገሮች እድገቶች ይታያሉ። እኔ ሀገር ግን ያው ሳም፣ ወደ ኋላ የቀረ ነው። እናቴ ኢትዮጵያን ልትጎበኘኝ መታ ቴላቪቭን ስትጎበኝ አንድ ያለችው ነገር አይ ተኖረው እና ተሞተው እኛም ኖር እንላለን የሚል ነገር አለ ና ይቆጭሃል። ሌሎችን እድገት ስትመለከት እና በሌላ በኩል ደግሞ ስራይል የመኖሬ ሁኔታ አሜሪካንን፣ ፈረንሳይን፣ ጀርመንን፣ ጣሊያንን፣ ስዊድን፣ ኖርዌይን፣ ብዙ ሀገሮች እንድጎበኛ አድርጎኛል። በዚህ በዚህ ያው በአንድ በኩል የተለያዩ ሀገሮችን ስታይ የምታያቸው ነገሮች አሉ። በውጭ ደግሞ ያው የግዴታ ጋዜጠኛ ስትሆን የግዴታ ማንበብ አለብህ፣ መከታተል አለብህ። ይህን ይህንን ያህል ነው እና ከኢትዮጵያም ስትወጣ ፈተና ላይ ነው። በፈተና ውስጥ ግን የምትማራቸው ነገሮች አሉ። ዜናንህ የኩላሌት የኩላሊት ህመምተኛ መሆኑን ያወቀው ከሰላሳ አመታት በኋላ ወደ አገሩ ኢትዮጵያ ለመሄድ የህክምና ምርመራ ሲያደርግ ነበር የዛሬ ስድስት ወራት ግድም የኩላሊቴ ጉዳይ እውነቱን ለመናገር ወደ ኢትዮጵያ የሚሄደው ያው ጤነኛ ነኝ ብዬ ለክፉም ለጠቁም ለምርመራ ብዬ ዛሬ አምስት ወር ስድስት ወር አካባቢ ላይ የውሽልም ሆስፒታል ሄድኩኝ። ሲሄድ ኩላሊቴ ፌል አድርጓል ነው። የኩላሊቴ ሁኔታ ምንድነው መሰለ፣ እናቴ ከዛ በፊት ሞተች። እናቴ ለእኔ በጣም ነጻ አውጪ፣ በጣም ሞና ሊዛ፣ በጣም ቆንጆ፣ በጣም ንጹህ፣ ልቤ ነበራት እና ለእኔ ብዙ መስዋዕትነት የተፈ ድንጋቴውም ተጨማመረ ከዚህ በፊት በርግጥ ስኳርም አለ ግን የበለጠ የዚህ እንትን ሁኔታ ነው። ምክንያቱም ኢትዮጵያ ለሰላሳ አመታት ወጥቼ ስለነበር ኢትዮጵያ ተመልሼ አርቲስት የራሴ ስቱዲዮ እንዲኖረኝ፣ አለበለዚያም ደግሞ ከሌሎች ጋራ ስራ ባልደረቦች ጋር ከእነሱ ጋር አንድ ነገር እንሰራለን በሚል ሁኔታ ነው። የመጀመሪያው ኩላሊትህ እዚህ ደረጃ ላይ ደርሷል ሲባል እኔ በወር ደረጃ ነው ማውቀው። በጣም ነው የደነገጥኩት። እውነቱን ለመናገር በጣም ነው የደነገጥኩት። የመንፈስ ጭንቀት ሁሉ አልተኛም። እዛ ዲያሊዛ የሚባል ነገር ትጀምራለህ። ዲያሊዛው በሳምንት ሶስት ቀን ነው፣ አራት አራት ሰዓት ላይ ነው። አንዳንዴ ቁጭ ብለህ፣ አንዳንዴ ጠይቀህ ነው የምትወስደው። ያ ማለት በአገር ቤት የኩላሊት እጥበት የሚባለው ማለት ነው። እጥበት የምንለው ነገር አለው በነገራችን ላይ እኔ ድሮ ብዙ ጊዜ በአመት ሶስት አራት ጊዜ እወጣለሁ ከእስራኤል ማለት ነው። አሁን ግን ይህ መውጣታት ሲል እስረኛ ነህ ማለት ነው። ያም ያም ነገሮች አሉ። አሁን ሳልወድ በግድ ምንድን ነው ዶክተሮቹ የሚሉኝ ቀሪ ሕይወትህን መቀጠል ከፈለግ ግዴታ ሌላ ኩላሊት ያስፈልግሃል የሚል ነው። ለዚህ ነው ለኢትዮጵያ ህል እርዳታም የጠየቁበት ምክንያቶች እርዳታው አስፈላጊ የሆነበት ምክንያት ምንድን ነው? እስራኤል በዓለም ላይ ምርጥ ከሚባሉ ሕክምና ግልጋሎት ካለበት ሀገር አንዷ እሷ ነች። በዛ ውስጥ በቂ ሕክምና ካለመኖሩ ነው ወይስ ሁለቱም ኩላሊቶችህ ለውጥ ስለሚያሻቸው እና ያንን ረጅም ጊዜ ጠብቆ ማግኘት ግዴታ ስለሆነ ከዚያ ይልቅ ሌላ አማራጭ ለመፈለግ ነው? ከምን አኳያ ነው እገዛ የሚያስፈልገው? እስራኤልስ በእርግጥ ሕክምናው ጥሩ ቢሆንም ለረጅም ጊዜ ነው የምጠብቀው። ብዙ የሚጠብቁ ሰዎች አሉ ከኔ በፊት ተራ ሰባት አመት፣ ዘጠኝ አመት፣ አስር አመት፣ አስራ አምስት አመት የሚጠብቁ ሰዎች ያሉ። አሁን በዲያሊዛ ቦታ ላይ ሆኜ ያየኋቸው ነገሮች አሉ። በቆየ ቁጥር ደግሞ በሰውነቱ ውስጥ ያሉት ኬሚካሎች እየተጎዱ ይመጣሉ። እገዛው አዲስ ኩላሊት የማግኘት እና አዲስ ኩላሊት የመትከል ሁኔታ ነው በዛ ምክንያት ያንን አዲስ ኩላሊት የኛውን ነቅለው ለመተካት በምን መልኩ ነው የሚገኘው ለዛስ እርዳታ የሚያስፈልገው ለምንድን ነው ከገበያ ላይ ገዝቶ ለማምጣት ነው ያንንስ ካላገኘ በህይወት የመቆየትህ ጊዜ በምን ያህል እድሜ እንደሚወስንስ ነግረዋል ምን ያህል ጊዜ እንደምትኖር መልሱን አይነግሩም ቢያውቁትም እንትን አያረጉም እንዳስደነገጥ በተቻለ መጠን ምንድን ነው ከዚህ በፊትም ከኔ በፊትም የኩላሊት የችግር ያለባቸው ሰዎች የታወቀው የዜማ ደራሲ እና በመለሰብ ከዛው ገዝቶ ነው እንትን ያደርገው። ሌሎችም አሉ፣ እንዲህ አይነት ሁኔታዎች አሉ እና የግዴታ እርዳታ የሚያስፈልገው ኩላሊት ስለሚገዛ ነው። ኩላሊትን መተካት አለብህ ለቀሪ ህይወትህ የግዴታ ኩላሊት ስለሚያስፈልግ ነው እና ኦፕሬሽኑም ደግሞ የሚደረገው እዚህ አውጥተህ ነው፣ ወደዚህ ሀገር ነው ሊደረግ የሚችለው። ለዛም ብዙ ወጪዎች አሉ። በዛ ምክንያት ወጪዎቹ ለምሳሌ በጥቅሉ ምን ያህል ግዙፍ ናቸው? ምን ያህል ያስፈልጋል? የምትሻቸው እርዳታዎችስ ወገኖች ለአንተን ለመለገስ የሚፈልጉ ካሉ በምን መንገድ ሊደርሱ ይችላሉ ወደ አንተ? እንግዲህ ሁለት ነገር ነው። በአንድ በኩል ምልቁላሊት ሊረዳኝ የሚችል ሰው እፈልጋለሁ ለዛም ደግሞ ገንዘብ ስለሚከፈል የግዴታ ገንዘቦችን ከሰዎች ይፈልጋሉ። ከዚህ በፊት ሰዎችን እናደረጉት ማለት ነው። ኩላሊቱ የግድ መግዛት አለበት። የኩላሊት ገበያ ላይ በምትወጣበት ጊዜ እንደ ሰዎቹ እንግዲህ ይለያያል። ትንሽ ውድ ነው። ያ ነው። በሁለቱም ደረጃ ላይ ነው። በአንድ በኩል ኩላሊት የሚረዳ ነው። በሌላ በኩል ደግሞ ኩላሊቱን ለመግዛት የግዴታ ገንዘብ ያስፈልጋል። ለዚህ ነው የገንዘብ እርዳታ የምንጠይቀው። ያ ማለት በምን መልኩ እንተጋስ መድረስ ይችላሉ? ለጋሴያን ወይም ችሮታ ለመድረግ የሚሹ ወገኖች ቢኖሩ አሁን ምንድን ነው የባንክ ቁጥሮችን ለአውጥቻቸዋለሁ። ብዙ ሰዎች የሚመክሩኝ ጎፈንፈንድ የሚባል ነገር አለ። እሱን ክፈት ነው የሚሉኝ። በዚህ ሁለት ሶስት ቀኖች ውስጥ ጎፈንፈንድ ከከፈት በኋላ በፌስቡኮች በተለያዮች ያሳውቃለሁ ብያለሁ። ከዚህ በፊት በእርግጥ ጀርመን ሬዲዮንም ሌሎችም ሌሎችም አውጥተውታል፣ በምን መልክ እንደሚረዳ የባንኩን ማለት ነው። በዚህ አጋጣሚ ስ ለመላው ኢትዮጵያውያን ወገኖች መልእክትህ ምን ይሆናል? በዚህ ሁኔታ ላይ ነው ያልጠበኩት የደረሰብኝ እና እኔ ለእኔ ያንሳል ብዬ ኢትዮጵያዊ ሰማንያ ሚሊዮን ዘጠና ሚሊዮን ህዝብ ለእኔ እርዳታ እንደው ቁልሃ ላይ ይላል ብዬ አልገምጥም። ተስፋ አለኝ። ሁለት ነገር ነው ተስፋ የምታደርገው አንድም በፈጣሪ ነው ሁለተኛ በህዝብህ ላይ ነው ተስፋ የምታደርገው እና እርዳታውን በማድረግ እንደገና ተመልሼ መልካም ጤነኛ ህይወት ይኖረኛል። በሌላ በኩል እግዚአብሔር ደግሞ ምክንያት ይኖረዋል፣ የእሱን ታላቅነት ለመናገር ለመመስከር የሚችልበትን ሁኔታ እንዲፈጠር ነው የሚለ እንትኖች አለኝ እና በዚህ ነው። በሌላ በኩል ከሰው የሚጠበቀው በጣም ነው የማመሰግነው ማንኛውም ሰው ለሚያደርግልኝ እርዳታ ይህንን ነው ማለት ይችላል። ጋዜጠኛ ደራሲና ገጣሚ ዜናነህ መኮንን ይህንን ያሰብከው ተሳክቶ በቅርቡ ጤና ተሟልቶ ዳግም እንደምንገናኝ ተስፋና ምኞታችን ነው። ስለ ቃለ ምልልሱም እናመሰግናለን። አመሰግናለሁ ካሳው፣ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ሬት ዚስ ፖድካስት ኦን አይትዩንስ።